የዩናይትድ ስቴትሱም ፕሬዚዳንት ጆ ባይደንን መልእክት ይዘው ወደ ኢትዮጵያ ተጉዘው የነበሩት የሕግ መወሰኛ ምክር ቤቱ የሥነ ምግባር ጉዳዮች ኮሚቴ ሊቀመንበር ሴናተር ክሪስ ኩንስ ስለ ጉብኝታቸውና ስላነጋግሯቸው ባለሥልጣናት ባለፈው ሳምንት አጋማሽ በዋይትሃውስ የደህንነት ጉዳዮች ምክር ቤት ማብራሪያ ከጋዜጠኞችና ከሴናተሮች ስለተነሱ ጥያቄዎችም መልስ ሰጥተዋል። ሴናተር ኩንስ በሁለቱ ቀናት የአዲስ አበባ ቆይታቸው ወቅት ከጠቅላይ ሚኒስትር አብይ አህመድ ጋር ሁለት ጊዜ ተገናኝተው በአጠቃላይ ለአምስት ሰዓታት ያህል መወያየታቸውን አመልክተዋል። ትግራይ ውስጥ ሰብዓዊ እርዳታ ያለ አንዳች ገደብ መድረስ እንዲችል እንደሚያደርጉና በሰብአዊ መብቶች ጥሰቶች እና በሲቪሎች ላይ ተፈጽመዋል በሚባሉ ጥቃቶች ተጠያቂዎች ሁሉ ሕግ ፊት እንደሚቀርቡ ጠቅላይ ሚኒስትሩ እንደነገሯቸውና ለልዑካኑ የሰጡት ጊዜ እንዲሁም ላደረሱላቸው የፕሬዚዳንት ባይደን መልእክት የነበራቸውን አቀባበል ንቃት እንደሚያደንቁ ሴናተር ኩንስ ተናግረዋል። ይሁን እንጂ ጠቅላይ ሚኒስትሩ ቀደም ሲልም ቃል ገብተው ያልፈጸሟቸው ጉዳዮች እንዳሉ ሴናተር ኩንስ በማብራሪያቸው ላይ ጠቁመዋል። ሴናተሩ ከሰጡት ማብራሪያ በትግራይ ጉዳይ ላይ ያተኮረውን የመጀመሪያ ክፍል አዳነች ፍሳሀዬ እንደሚከተለው አሰናድታለች። ሴናተር ክሪስ ኮንስ በኢትዮጵያ ስላካሄዱት ጉብኝት በቴሌኮንፈረንስ ወይም በስልክ በተደረገ ስብሰባ በሰጡት ማብራሪያ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር ሁለት ጊዜ ተገናኝተው ለአምስት ሰዓታት ያህል እንደተነጋገሩ ገልጸዋል። ጠቅላይ ሚኒስትሩ የሰጡን ሰፊ ጊዜና በአጠቃላይ ሲታይ ፕሬዚደንት ባይደንን ወክዬ ላቀረብኩት መልእክት አብይ ነጥብ ያሳዩት ምላሽ አበራቶኛል ብለዋል ሴኔተሩ። ኩንስ በአፍሪካ ጉብኝታቸው ከአፍሪካ ሕብረት ሊቀመንበር ሙሳ ፋኪ፣ ከኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን፣ ከብሔራዊ የጸጥታ አማካሪ ደጉ አንዳርጋቸው እና ከኢትዮጵያው የሰብአዊ መብት ኮሚሽን ኮሚሽነር ዳንኤል በቀለ ጋር፣ ከዋና ዋና የተባበሩት መንግስታት ድርጅት እንዲሁም መንግስታዊ ካልሆኑ አጋር የረድኤት ድርጅት ባለስልጣኖች ጋር መነጋገራቸውን ገልጸዋል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በተለያዩ ነጥቦች ላይ በተለይም ትግራይ ክልል ውስጥ ባለው ግጭት የሰብአዊና የሰብአዊ መብት ቀውስ ላይ ያላቸውን አመለካከት አስረድቻለሁ ብለዋል ሴኔተሩ አልፋሽጋ በተባለው ቦታ አካባቢ በኢትዮጵያና በሱዳን ድንበር መካከል ስላለው ጠብ እንዲሁም ታላቁ የህዳሴ ግድብን በሚመለከት ስምምነት ላይ ለመድረስ ስለሚደረጉት ጥረቶችም እንደተነጋገሩ ጠቁመዋል። ለመጪው ምርጫ የሚደረገውን ዝግጅት ባካተተ የዲሞክራሲያዊ ሽግግር ጉዳይም ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸውን ገልጸዋል። ትግራይ ውስጥ ካለምንም ገደብ ለሰብአዊ ረድኤት ተደራሽነት እንዲኖር በደል የፈጸሙትን ሁሉ፣ ሕወሓትም ሆነ የኤርትራ ወታደሮች፣ የኢትዮጵያ መከላከያ ኃይል ወይም የአማራ ሚሊሻ ተጠያቂ እንደሚሆኑ ጠቅላይ ሚኒስትሩ መናገራቸውን በበጎ ተቀብየዋለሁ። የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ከፍተኛ ኮሚሽነር ጽፈት ቤትና በኢትዮጵያ የሰብአዊ መብት ኮሚሽን ተባብረው ምርመራ እንዲያካሄዱ መደገፋቸውም መልካም ነው ብለዋል። ሴኔተሩ አያይዞም ኩንስ ትግራይ ውስጥ ተኩስ እንዲቆምና ስለ ትግራይ መጻኢ ፖለቲካዊ አወቃቀር ሙሉ ፖለቲካዊ ንግግር እንዲካሄድ ያቀረቡትን ሀሳብ ጠቅላይ ሚኒስትሩ አልተቀበሉም ብለዋል። ጠቅላይ ሚኒስትሩ ለመጀመሪያ ጊዜ የኤርትራ ወታደሮች በትግራይ መኖራቸውን በይፋ መናገራቸውን በበጎ እንደሚመለከቱት ተናግረዋል። ከጉብኝቱ ከተመለሱም በኋላ ጠቅላይ ሚኒስትር አብይ መግለጫዎች ማውጣታቸውና እርምጃዎች መውሰዳቸው አበራቶኛል። ነገር ግን ጠቅላይ ሚኒስትሩ ከዚህ ቀደም ቃል የገቡትን ሲፈጽሙ አልታየም። ስለሆነም የፕሬዚደንት ባይደን አስተዳደርና የሀገሪቱ ምክር ቤት የጋራ ግብ የሆኑትን ለማሳካት መስራት መቀጠሉ ወሳኝ ይመስለኛል ብለዋል። ሴኔተር ኮንስ ፕሬዚደንት ባይደን ባለፈው ወር ለአፍሪካ ህብረት ጉባኤ ባስተላለፉት መልእክት በግልጽ እንዳስቀመጡት ሁሉ ዩናይትድ ስቴትስ ለአፍሪካ ቅድሚያ ትሰጣለች። እኔም የዩናይትድ ስቴትስና በህዝብ ብዛት ከአፍሪካ ሁለተኛዋ ከሆነችው ኢትዮጵያ ጋር ያለንን ዘላቂ ሽርክና በማራመድ ተግባር የመርዳት እድል በማግኘቴ ደስታ ይሰማኛል። ነገር ግን ይህ የረጅም ጊዜ ግንኙነት በጥቅማችንና በእሴታችን ላይ መመስረት ይኖርበታል ብለዋል። የኢትዮጵያው ጠቅላይ ሚኒስትር በትግራይ ላይ መረጋጋት እንዲኖር ለተፈጸመው የሰብአዊ መብት ረገጣ ተጠያቂነት እንዲኖር፣ የሰብአዊ እርዳታ ውጤታማ በሆነ መንገድ እንዲደርስ የገቡት ቃል የሚፈጸም መሆኑን በመከታተል ተግባር ከሌሎች የምክር ቤቱና የባይደን አስተዳደር አባላት ጋር መስራቱን ለመቀጠል በጉጉት እጠባበቃለሁ ሲሉ ሴኔተር ክሪስ ኩንስ ማብራሪያቸውን አጠቃለዋል። የፕሬዚደንት ባይደን ልዩ ረዳትና ወደ አፍሪካ የተደረገው ጉዞ አንጋፋ የአፍሪካ ስራ አስኪያጅ ዳና ባንክስ በበኩላቸው የኢትዮጵያው ትግራይ ክልልን በሚመለከት ስላለን ስጋት እንዲሁም በኢትዮጵያና በአጠቃላይ በአፍሪካ ቀንድ ስላለው አለመረጋጋት ያለንን ስጋት በሚመለከት ጠቅላይ ሚኒስትሩ ከሴኔተሩ ጋር ተገናኝቶ በመነጋገራቸው እናመሰግናለን ብለዋል። ዳና ባንክ ሳያይዘውም ሴኔተር ኩንስ ባሉት ላይ ጫና ለማድረግ ያህል በትግራይ ያለው ቀውስ አሁንም እንደሚያሳስበን ለመግለጽ ወዳለሁ ብለዋል። በትግራይ ያለውን ቀውስ አስመልክቶ ጠቅላይ ሚኒስትር አብይ ከዓለም ማህበረሰብ ጋር ትርጉም ያለው መነጋገር ለማድረግ ቃል መግባታቸው አበራቶናል። በትግራይ ያለው የሰብአዊና የሰብአዊ መብት ቀውስ እንዲያበቃ ከዓለም አቀፍ አጋሮቻችን ጋር መስራቱን እንቀጥላለን ብለዋል። ከዚያም ከስብሰባው ተሳታፊዎች ጥያቄዎች ቀርበዋል። ሴኔተር ስለ ተኩስ ማቆም ጉዳይ አንስተው ጠቅላይ ሚኒስትሩ እንዳልተቀበሉ ተናግረው ነበርና ያልተቀበሉበት ምክንያት ምንድን ነው? ዩናይትድ ስቴትስ ሁኔታው ወደ ዘር ግጭት ሊያመራ ይችላል የሚል ስጋት አላደረባት ምን የሚል ጥያቄ ቀርቧል። የሴኔተር ኩንስ ምላሽ ሁለት ጊዜ ስንገናኝ ጠቅላይ ሚኒስትሩ ተኩስ ለማቆም እንዲያውጁ ጠይቄያለሁ። የሰጡት አጠቃላይ ምላሽ ውጊያው በአብዛኛው አብቅቷል፣ አሁን ጥቂት ከፍተኛ የህወሓት መሪዎችን ለመያዝ የምናካሄደው የህግ ማስከበር እርምጃ ነው የቀረው በማለት በተደጋጋሚ ተናግረዋል። ስለሆነም ተኩስ ማቆም አስፈላጊ አይደለም በሚል ነው የጸኑት። ይህም ቀጣይ የሆነ ልዩነታችን ነበረ። ወደ ዘር ግጭት ሊያመራ ይችላሉ ወይ ስለሚለው ጉዳይ በተለይም በምዕራብ ትግራይ የትግራይ አርሶ አደሮች በግዴታ ከመኖሪያቸው እንዲፈናቀሉና መላ ከተሞች ከትግራይ ተወላጆች እንዲጸዱ መደረጉ በግዴታ በመባረር ደረጃ ይታያል በተለያዩ የሀገሪቱ አካባቢዎችም ዘር ተኮር የሆኑ ግጭቶች እየተካሄዱ ነው ይህም በዋሽንግተን ብቻ ሳይሆን በዓለም ዙሪያም አሳሳቢ ሆኗል ዩጎዝላቪያ ፈርሳ የተለያዩ ሀገሮች እንድትሆን ያደረገውን የዘር ማጽዳትና የዘር ፍጅት መሠረት በማድረግ ስጋት አለ ይህንን ስጋትም ለጠቅላይ ሚኒስትሩ አንስቻለሁ የእሳቸው ራዕይ ግን ወደ ብሔራዊ አንድነት ማምራት ነው የእሳቸው ዓላማ ኢትዮጵያ የህግ የበላይነት ወዳለበት ሰብአዊ መብት ወደሚከበሩበት ዲሞክራሲ ማምራት መሆኑን በድጋሚ ተናግረዋል። የትግራይ ተወላጆችን ከምዕራብ ትግራይ ማባረርን አስመልክቶ ላነሳሁት ነጥብ የዘር ማጽዳት ተግባር አልተፈጸመም፤ ይህም ግጭት ደግሞ በዘር ክፍፍል ላይ የተመሰረተ አይደለም በሚለው ጸንተዋል። ሌላው ጥያቄ በቅርቡ የኢትዮጵያ ወታደሮች መንገድ ላይ ቢያንስ አራት ሲቪሎችን ሲገድሉ ከመቀሌ ይጓዙ የነበሩት የድንበር የለሽ ሐኪሞች የረድኤት ሰራተኞች ማየታቸውን ጠቅሶ ጠቅላይ ሚኒስትሩ ስለ ግልጽነትና ስለ ምርመራ ማካሄድ ቢናገሩም ነገሮችን በማጓተት ጦርነቱና የሚፈጸሙት በደሎች ሁሉ እንደ ድሮ እንዲቀጥሉ የሚያደርጉ አይመስሉትም የሚል ነው። ግጭት ባለበትና ሰብአዊ መብቶች በግልጽ በሚጣሱበት ሁኔታ በንቃት መከታተል ግድላል። ተጠያቂነት እንዲኖርም ግፊት ማድረግ ያስፈልጋል። በመሀል ትግራይ መንገድ ላይ አራት ሲቪሎች ሲገደሉ ማየት አስቸኳይና በጥብቅ መመርመር ካለባቸው ድርጊቶች አንዱ ነው። በአክሱም ስለተፈጸመው ጉዳይም ገና ያላየሁት ዘገባ አለ። መገናኛ ብዙሃን ካለምንም ገደብ ትግራይ ገብተው ስለተፈጸሙት ተግባሮች ሁሉ እንዲዘግቡና ዓለም ጉዳዩን ተገንዝበው ታማን የሆነ የሰብአዊ መብት ምርመራ እንዲያካሄድ ማድረጉ ወሳኝ ነው። የባይደን አስተዳደር ከፍተኛ መሪዎችና የምክር ቤቱ አባላት በጉዳዩ ላይ መስራት የመቀጠላቸው ጉዳይ ወሳኝ የሚሆነውም ለዚህ ነው የሚል እምነት አለኝ። ሌላው ጥያቄ የኢትዮጵያ ተወካይ ከጥቂት ደቂቃዎች በፊት በተባበሩት መንግስታት የሰብአዊ ረድኤት ማስተባበሪያ ጽህፈት ቤት ተገኝተው ዘገባ ሲያቀርቡ ነበር። በሴቶችና በልጃገረዶች ላይ በርካታ የጭካኔ ተግባራት እንደተፈጸሙ ጠቅሰዋል። ከጠቅላይ ሚኒስትሩ ጋር በተገናኙበት ወቅት ስለዚህ ጉዳይ አንስተው ነበር። አሁን በሚገባ አንስቻለሁ። የወሲብ ጥቃትን እንደ ጦርነት መሳሪያ በመጠቀም በሴቶች ላይ አስገድዶ መድፈርን ያካትቱ ብዙ የሰብአዊ መብት ጥሰቶች እንደሚፈጸሙ የሚያሳዩ ተአማኒ ማስረጃዎች አሉ። አንድ ተስፋ የማድረግበት ነገር ጠቅላይ ሚኒስትር አብይ በሁሉም ተፋላሚ ወገኖች የሚፈጸሙ የሰብአዊ መብት ጥሰቶች እንዳሉ በይፋ ማመናቸው ነው። ለዚህም ተአማኒ ምርመራ ማካሄድና ተጠያቂነት መኖር አለበት። ለቀደሙት ጥያቄዎች ስመልስ እንዳልኩት ሁሉ በይፋ ማመኑ መልካም ሆኖ ሳለ ወሳኝ የሚሆነው በተግባር የሚደረገው ነው። ሴኔተር ኩንስ ጠቅላይ ሚኒስትሩ የተኩስ ማቆም ሀሳብ አልቀበልም ካሉ ዩናይትድ ስቴትስ ከጸጥታ እርዳታም ሆነ ከሌላ ጋር የተያያዘ የምትወስደው እርምጃ አለ። ስለ ሕዳሴ ግድብ ጉዳይ የባይደን አስተዳደር ከትራምፕ አስተዳደር የተለየ አቋም ነው ያለው። የትራምፕ አስተዳደር ወደ ግብጽ ያደላ እንደነበር ሲነገር ቆይቷል። ኢትዮጵያ ደግሞ ይህን አትቀበልም ነበር። የሴኔተር ኩንስ ምላሽ ሕዳሴ ግድብን በሚመለከት ዩናይትድ ስቴትስ ቴክኒካዊ እርዳታና ምክር ትሰጣለች። ኢትዮጵያ ሕዝብ ይጠቅመኛል የሚለውን መሠረተ ልማት የመገንባት መብቱን በማክበር ገለልተኛ አቋም እንደሚኖረን ነው ለጠቅላይ ሚኒስትሩ የገለጽኩት። ነገር ግን የሱዳንና የግብፅን ጥቅሞችና ስጋቶች መረዳት ይገባቸዋል። ግድቡ አስተማማኝ በሆነ መንገድ ካልተገነባና የሥራው እንቅስቃሴ በሚገባ ካልተከናወነ እንደ ብዙ ግድቦች ሁሉ ችግር ሊያስከትል ይችላል። ከጸጥታ እርዳታ ጋር ስለማያያዙ ጉዳዮች ከጠቅላይ ሚኒስትሩ ጋር በቀጥታ አልተነጋገርኩም። ነገር ግን ዩናይትድ ስቴትስና ኢትዮጵያ በዓለም አቀፍ የዩናይትድ ስቴትስ የልማት አገልግሎት በኩል የረጅም ጊዜ ቅርብ ግንኙነት አላቸው። ሰብአዊ ረዴትንና የምግብ ዋስትናን በሚመለከት በዩኤስ ኤይድ በኩል ይሰራሉ። የኢትዮጵያን እሴትና ቅድሚያ የምትሰጥባቸውን ጉዳዮች የሚያከብር የዩናይትድ ስቴትስና የኢትዮጵያ አጋርነት ግንኙነት ያለ ይመስለኛል። ሴኔተር ኮንስ አጠቃለው ሲያቀርቡት ትግራይ ውስጥ ስላለው ሰብአዊ ቀውስ ከዓለም አቀፍ ሸሪኮቻችንና ከኢትዮጵያ መንግስት ጋር መስራት ይኖርብናል ብለዋል። ግጭቱ የተነሳው መኸር መሰብሰብ በነበረበት ወቅት በመሆኑ በሚሊዮኖች የሚቆጠሩ ተጋሩ የምግብ እጥረት ምናልባትም ረሃብ ተደቅኖባቸዋል። ስለሆነም ሰብአዊ ረድኤት ለማቅረብ እንዲቻል ተደራሽነት ማግኘቱ መቀጠል አለበት ሲሉ አስገንዝበዋል። ወደ ትግራይ ክልል ረድኤት ለማስገባት እንዲቻል ጠቅላይ ሚኒስትሩ ካለ ገደብ ተደራሽነት እንዲኖር የገቡትን ቃል እንዲያከብሩ በድጋሚ ጥሪ እናደርጋለን ብለዋል። አያይዘውም የኢትዮጵያው ጠቅላይ ሚኒስትር ብዙ የገቡልን ቃሎች አሉ፣ ነገር ግን በተግባር ላይ መዋል አለባቸው በማለት ማብራሪያቸውን አጠቃለዋል።